በሽብር ወንጀል ክስ ተመስርቶባቸው ጥፋተኞች በተባሉት በእነዘላለም ወርቅ አገኘው ላይ ስለሚወሰደው ቅጣት አቃቤ ሕግ የውሳኔ ሀሳቡን በጽሑፍ አቅርቧል። ጥፋተኞች የተባሉት እነ ዘላለም ወርቅ አገኘውም የጥፋት ማቅለያ ሀሳባቸውን እንዲያቀርቡ ታዘዋል። ፍርድ ቤቱ ለውሳኔ ቀጠሮ ሰጥቷል። ዝርዝሩ መለስካቸው አማ ባለፈው ሚያዝያ 7 ቀን ሁለት ሺህ ስምንት ዓመተ ምሕረት የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ውሳኔ መሠረት አቶ ዘላለም ወርቅአገኘሁ፣ አቶ ሰለሞን ግርማና አቶ ተስፋዬ ተፈሪ አቃቢ ህግ ባቀረበባቸው የሽብር ወንጀል ክስ ጥፋተኛ ናቸው ስለተባሉ አቃቢ ህግ የቅጣት ውሳኔ ሀሳቡን ለፍርድ ቤቱ በጽሑፍ አቅርቧል። ይሁንና አቃቢ ህግ ጽሑፉን በበቂ ቅጂ ያላቀረበ በመሆኑ ተባዝቶ እንዲወስዱ ትእዛዝ ሰጥቷል። ጥፋተኛ የተባሉት ተከሳቾች አስቀድሞ ባቀረቡት ጥያቄ መሰረት የአቃቤ ህግን የቅጣት ውሳኔ ሀሳብ ካዩ በኋላ የየራሳቸውን የቅጣት ውሳኔ ሀሳብ ውሳኔው ከሚሰማበት ቀን በፊት በሬጅስትራር ጽሕፈት ቤት በኩል እንዲያስገቡ አዟል። ፍርድ ቤቱ የቅጣት ውሳኔውን ለማሰማት ለግንቦት ሁለት ቀን 2008 ዓ ም ተለዋጭ ቀጠሮ ሰጥቷል። አቃቤ ህግ በነዚ ዓለም ወርቅ አገኘው የክስ መዝገብ በአሸባሪነት ወንጀል የከሰሳቸው በጠቅላላ አስር ሰዎች የነበሩ ሲሆን ይህው ፍርድ ቤት ነሐሴ 14 ቀን 2007 ዓ ም በሰጠው ብይን አምስቱን ተከሳሾች ማለትም አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ አብርሃም ሰለሞን የተባሉ ተከሳሾችን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። የቀሩትን አምስቱን እንዲከላከሉ እንደወሰነባቸው አይዘነጋም። ተከላከሉ ከተባሉት መካከል ሚያዚያ 7 ቀን 2008 ዓመተ ምህረት በሰጠው ውሳኔ ዮናታን ወልዴንና ባህሩ ደጉ የተሰኙትን ተከሳሾች የቀረበባቸውን ክስ በበቂ ሁኔታ በመከላከላቸው በነፃ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ